the voice of America. VOA. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሀገራችንን በ2017 ዓ.ም መካከለኛ ገቢ ካላቸው ሀገሮች ተርታ ለማሰለፍ የተያዘውን ራዕይ እውን ለማድረግ በሚቀጥሉት አምስት ዓመታት ልናሳካቸው የሚገቡ የእድገትና ትራንስፎርሜሽን ግቦችን፣ መሠረታዊ አቅጣጫዎችና የሚከናውኑ ዋና ዋና ተግባራትን አካቶ ይዟል። የኢህአዴግ ሊቀመንበር አቶ ኃይለማርያም ደሳለኝ ናቸው። የግንባሩን አስረኛ ጉባኤ ዛሬ መቀሌ ላይ ሲከፍቱ ከተናገሩት የተወሰደ ነው። በአብይ ርዕስ ዘገባ ይኖረናል። ሌላው የመጽሔቱ የትንታኔ ርዕስ የኬንያ ፖሊስ በሽብር የጠጥራቸውን ሰዎች ያለ ፍርድ ገድሏል ሲሉ ሙስሊም የሰብአዊ መብት ተከራካሪ ድርጅቶች ከሰሱ ይላል። ይህም ዜናውን ተከትሎ ከሚቀርቡት ውስጥ ነው። ከምሽቱ ዜና ውስጥ ደግሞ የደቡብ ሱዳን ፕሬዚደንት ሳልቫኪር ነገ ቅዳሜ ተግባራዊ ከሚሆነው የተኩስ አቁም ውል አስቀድመው ዛሬ ወታደሮቻቸውን ከአመፅ እንዲቆጠቡና መሳሪያ እንዳነሱ አስጠነቀቁ ወይም ትእዛዝ እና መመሪያ ሰጡ። ወደ ኢጣሊያ ያመሩ የነበሩ አብዛኛዎቹ አፍሪካውያን የሚሆኑ 200 ፍልሰተኞች ሊቢያ ወደብ አካባቢ መርከብ ውስጥ ሰጥመው ሞቱ። ዩናይትድ ስቴትስ እና ቻይና ላለፉት ዓመታት የነበራቸውን አለመግባባት በተመለከተ ሰፊና ግልጥ ውይይት አካሄዱ የሚሉ ዋና ዋናዎቹ ናቸው። የሁለት ወገኑን የክርክር ፕሮግራም እሰጣ ገባን ጨምሮ በርከት ያሉ ዘገባዎችና ቅንብሮች በሁለተኛው አጋማሽ ስርጭት ይጠብቋችኋል። ጤና ይስጥልን፣ እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን የዛሬ አርብ ነሐሴ 22 2017 ዓ ም አስተናጋጆች አሉላ ከበደና አዲሱ አበበ ነን። ፕሮዲሰራችን ጽዮን ግርማ፣ የስርጭት መሐንዲሱ ደግሞ ቮይቴክ ዞርኛክ ነው። በቅድሚያ የሰዓቱን ዋና ዋና ዜና እናሰማለን። መልካም የደቡብ ሱዳን ፕሬዚደንት ሳልቫኪር ነገ ቅዳሜ ተግባራዊ ይሆናል ከተባለው የተኩስ አቆም ውል አስቀድመው ወታደሮቻቸው ማንኛውንም የጦር እንቅስቃሴ እንዲገቱ ከወዲሁ ትእዛዝ ማስተላለፋቸው ተሰማ። ትናንት አሙስ ይፋ በሆነው ፕሬዝዳንታዊ አዋጅ ላይ እንደተመለከተው ኤስፔኤልኤ ማለትም የደቡብ ሱዳን ነፃነት ሰራዊትም ከተተኮሰበት ራሱን ለመከላከል ያህል ብቻ ካልሆነ በቀር እንዳይተኩስ ባለበት ግን ስፍራውን ይዞ እንዲቆይ ትእዛዝ ተላልፏል። ከትናንት በስቲያ ረቡዕ ሚስተር ኪር አገራቸው ውስጥ ላለፉት 20 ዓመታት የተካሄደውን የእርስ በርስ ጦርነት ለማቆም የታቀደውን የሰላም ስምምነት ዋና ከተማዋ ጁባ ላይ መፈረማቸው አይዘነጋም። ዛሬ በፈረምኑ ስምምነት ውስጥ ብዙ የሚወድቁ ነገሮች አሉ፣ እነዛን ቸል ማለት ዘላቂና ትክክለኛ ሰላም አመጣም ማለታቸው ይታወሳል። ፊርማውን በፈረሙበት ወቅት ተቀናቃኛቸው ሪክ ማቻር ስምምነቱን ከአስራ ሁለት ቀናት በፊት አዲስ አበባ ውስጥ እንደፈረሙ አይዘነጋም። ወደ ጣሊያን ያመሩ የነበሩ አብዛኛዎቹም አፍሪካውያን የሆኑባቸው ሁለት መቶ ያህል ከተለያዩ አገሮች ፈልሶ የመጡ ሰዎች ሊቢያ ወደብ አካባቢ መርከባቸው ሰጥማ ሳይሞቱ እንዳልቀሩ ተሰግቷል። ትናንት ሐሙስ ማምሻው ላይ የሊቢያ ወደብ ጠባቂዎች ሌሎች ሁለት መቶ የሚሆኑ ከተለያዩ አገሮች ፈልሶ የመጡ ሰዎችን ሕይወት እንዳዳነግ ተገልጧል። መርከቧ ውስጥ ተጣብቆ የነበረው የሟቾቹ አስከሬን በሌሎች ጀልባዎች ተጭኖ ወደ የአቅራቢያው ወደብ መወሰዱም ተዘግቧል። ከምዕራብ የሊቢያ ከተማ ዘዋራ ከተነሳ በኋላ የሰጠመው መርከብ ወደ አራት መቶ ያህል ከተለያዩ ሀገሮች የፈለሱ ሰዎችን ሳይጭን እንዳልቀረም ታምነዋል። ከዚሁ ከፍልሰተኞች ዜና ሳንወጣ የሜዲትራንያንን ባህር አቋርጠው ወደ አውሮፓ ሲሄዱ ህይወታቸው የሚያልፈው ሰዎች ቁጥር ማሻቀቡን የተባበሩት መንግስታት የስደተኞች መርጃ ድርጅት ማለትም ዩኤንኤችሲአር አስታወቀ። ሊሳሽላይን ጄኔቫ ከሚገኘው የዩኤንኤችሲአር ዋና መስሪያ ቤት ያደረሰችንን ዜና ሄኖክ ሰማግዜር ያቀርበዋል። ዩኤንኤችሲአር እንዳስታወቀው ከ300 ሺህ በላይ ስደተኞች ባለፈው አመት ወደ አውሮፓ ለመድረስ የሜዲትራንያን ባህርን አቋርጠዋል። ከ2500 በላይ የሚሆኑ ወይ ህይወታቸው አልፏል ወይም የደረሱበት ጠፍቷል። ባለፈው ዓመት ከነበረው የ2190 ቁጥር በእጅጉ መጨመሩን ነው የመንግስታቱ ድርጅት ያስታወቀው። የዩኤንኤችሲአር ቃል አቀባይ መሊሳ ፍሌሚንግ የ2500 ሰዎች አህዙ በትናንትናው ዕለት በሊቢያ ባህር ህይወታቸውን ያጡትን ሰዎች አያካትትም ብለዋል። ከአደጋው በህይወት የተረፉት ወደ የብስ ተወስደዋል። የመገናኛ ብዙኃን እንደዘገቡት መቶ ሰዎች ተርፈዋል። የሊቢያ ቢሮአችን ጉዳዩን ከባህር ኃይል ሰራተኞች በማጣራት ላይ ይገኛሉ። ዝርዝር መረጃ እስካሁን አላደረሱንም። ሁለት መቶ ሰዎች ደብዛቸው መጥፋቱን ተረድተናል። ሳይሞቱ እንዳልቀሩ እንገምታለን። በተያያዘ ዜና ኦስትሪያን ከሃንጋሪ በሚያገናኝ መንገድ በከባድ መኪና ታጭቀው ሲጓዙ የነበሩ 71 ሰዎች መሞታቸው ጋር በተያያዘ ሶስት ሰዎች በቁጥጥር ስር መዋላቸውን የኦስትሪያ ባለሥልጣናት አስታውቀዋል። በዛሬው ዕለት በተሰጠው መግለጫ መሰረት ሁለት ቡልጋሪያውያንና አንድ የሃንጋሪ መታወቂያ ያለው ሰው ታስረው ምርመራ እየተደረገባቸው ነው። በከባድ መኪና ሲጓዙ ሕይወታቸው ያለፈው ሰዎች ቁጥር በትናንትናው እለት ይፋ ያደረጉት ባለስልጣናት ቁጥሩን አሳንሰው መናገራቸውን ለማወቅ ተችሏል። 58 ወንዶች፣ ስምንት ሴቶችና አራት ህጻናት በውስጡ ማቀዝቀዣ በተገጠመለት ከባድ መኪና ውስጥ ተደብቀው ሲጓዙ አየር በማጣታቸው ነው ሕይወታቸው ያለፈው። ሕይወታቸው ካለፈው ሰዎች ኪስ የሶሪያ የጉዞ ሰነዶች መገኘታቸውን የኦስትሪያ ፖሊስ አስታውቋል። ማላዊ ውስጥ የሚገኙ የመንግስት ሆስፒታሎች ለታካሚዎቻቸው በቀን ሶስት ጊዜ ምግብ መመገብ አለባቸው ቢባልም በአሁኑ ጊዜ የሚያበሏቸው ግን በአንድ በቀን አንድ ጊዜ ብቻ ነው ሲል ተዘግበዋል። ለዚህም ምክንያቱ በአብዛኛው የሀገሪቱ የጤና ዘርፍ የገንዘብ ችግር ስላለበት ነው የተባለው። ይሁን እንጂ የህዝብ ጤና ጥበቃ ተሟጋቾች ይህ መሆኑ ለታካሚዎች ሕይወት አደገኛ ነው ይላሉ። ቆንጅታየ ዝርዝሩን ይዛለች። ያ በመጽሔት ክፍለ ጊዜ የሚቀርብ ነው። ዩናይትድ ስቴትስና ቻይና ላለፉት ዓመታት የነበራቸውን አለመግባባት በተመለከተ ሰፊና ግልጥ ውይይት ማካሄዳቸውን የዩናይትድ ስቴትስ ብሔራዊ ደህንነት ቢሮ አማካሪ አስታወቁ። የሁለቱ ወገኖች ውይይት የተካሄደው የቻይናው ፕሬዚዳንት ዢ ጂንፒንግ የዩናይትድ ስቴትስን ለመጎብኘት በዝግጅት ላይ ባሉበት ወቅት መሆኑ ነው። ሱዛን ራይስ የቻይናውን ከፍተኛ ዲፕሎማት ያንግ ዢህን እና ፕሬዚዳንት ዢን ለማነጋገር በአሁኑ ወቅት ቤይዥንግ ናቸው። በፕሬዚዳንት ባራክ ኦባማ ግብዣ በቀጣይ ወር መስከረም መገባደጃ ላይ ወዲህ ወደ ዩናይትድ ስቴትስ የሚመጡት የቻይናው ፕሬዚዳንት ለኮንግረስም ማለትም ለዩናይትድ ስቴትስ ምክር ቤትም ንግግር እንደሚያደርጉ ታውቋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዩናይትድ ስቴትስ እና ደቡብ ኮሪያ ከፍተኛውን የጋራ ወታደራዊ ልምምድ ማካሄዳቸው ተሰማ። የቀጥታ ልምምዱ ዛሬ አርብ የተካሄደው ፖቺዮን በተሰኘችው ከተማ ድንበር ላይ መሆኑም ተገልጧል። የዛሬው ልምምድ የተካሄደው በሰሜንና በደቡብ ኮሪያ መካከል ከነበረው የብዙ ቀናት ውጥረት በኋላ መሆኑ ነው። ይህ አይነቱ ልምምድ የሰሜን ኮሪያውን መሪ ኪም ጆንግ ኡን ያስቆጣና በሁለቱም ማለትም በደቡብና በደቡብ ኮሪያና በዩናይት ስቴትስ ላይ ዛቻና ማስፈራሪያ ሲሰጡ እንደነበር አይዘነጋም። ቀደም ብሎ ሰሜንና ደቡብ ኮሪያ በደረሱት ስምምነት መሰረት ሁለቱም ለጦርነት ዝግጁ ከመሆን አዝማሚያ ዘና ማለታቸውን፣ ደቡብ ኮሪያም በሰሜን ኮሪያ ላይ የምታስተላልፈውን የፕሮፓጋንዳ ስርጭቷን እንዳቆመች መግለጿ አይዘነጋም። ከዚህ በኋላ ነበር ሰሜን ኮሪያም መሬት ውስጥ የተቀበረ ፈንጂ በቅርቡ ለሁለት የደቡብ ኮሪያ ወታደሮች ሕይወት መጥፋቱን ምክንያት መሆኑ ያዘነች መሆኗን የገለጠችው። ደቡባዊቷ የዩናይትድ ስቴትስ ግዛት ኒው ኦርሊንስ፣ ካትሪና በተሰኘውና ኃይለኛ ንፋስ አዘል አውሎ ንፋስ የተመታችበትን ወደ 1800 ህይወትም የጠፋበትን አስረኛ ዓመት ስታከብር የአሜሪካ ፕሬዚዳንቶች በተከታይ የነበሩት ማለት ነው ይጎበኘዋታል ተብሏል። የወቅቱ ፕሬዚዳንት ባራክ ኦባማ ትናንት ሐሙስ ተገኝተዋል የቀድሞ ፕሬዝዳንት ጆርጅ ደብሊው ቡሽ ዛሬ አርብ፣ ሌላው የቀድሞ ፕሬዝዳንት ቢል ክሊንተን ደግሞ ነገ ቅዳሜ። ሚስተር ቡሽ ካትሪና እንደ አውሮፓ አቆጣጠር በ 2005 ዓ ም በደረሰችውና 1800 ህይወት አጥፍታ ወደ 100000 ቤቶችን ባዋደመችበት ዘመን በስፍራው ተገኝተው ጉዳቱን እንደተመለከቱ አይዘነጋም። ትናንት ፕሬዚዳንት ኦባማ በኒው ኦርሊንስ ጉብኝታቸው ወቅት ህዝቡ አስከፊው ማዕበል ተቋቁሞ በህይወት የተረፈበትን ቀን አስመልክተው ንግግር ማድረጋቸውም አይዘነጋም። በመጨረሻም ቪየትናም በመጪው ነሐሴ 27 ቀን የምታከብረውን የነፃነት በዓሏን ምክንያት በማድረግ ለ18,000 የህግ እስረኞች ምህረት አደረገች። ይሁንና ምህረቱ ብሔራዊ ደህንነትን በተመለከተ የተወነጀሉትን አይጨምርም ተብሏል። 34 የውጭ አገር ዜጎች የሚገኙባቸው እነዚህ ምህረት ያገኙ እስረኞች ከመጪው ሰኞ ጀምሮ ነው ከሆኑ የሚለቀቁት። ኮሚኒስቷ ቪትናም ከፈረንሳይ ነፃ የወጣችበትን በዓል የምታከብረው ሰባኛው አመት መሆኑ ነው። የፕሬዚዳንቱ ቢሮ ኃላፊ ጊያንግሰን ዛሬ አርብ በሰጡ ቃል ምህረቱ የሚያመለክተው የፓርቲያቸውንና የመንግስቱን ሰብአዊነት እንደሆነ ገልጠዋል። አድማጮች፣ ለሰአቱ የተያዘው የዜና ክፍል በዚሁ አበቃ። የተከበራቸው አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። የምናስተናግዳችሁ አዲሱ አበበና አሉላ ከበደነን። በስርጭታችን የጊዜ ሰሌዳ መሰረት አሁን የሰዓቱ ወይም የዕለቱ አቢረስ ነው ነው። አስረኛው የኢህአደግ ድርጅታዊ ጉባኤ ዛሬ ጠዋት በመቀሌ ከተማ ተከፍቷል። በጉባኤው ላይ ከአራቱ የግንባሩ አባል ድርጅቶች የተወከሉ ከእያንዳንዳቸው 250 ሰዎች በጠቅላላው 1 ሺህ አባላት በድምፅ እና 500 ያለ ድምፅ እየተሳተፉ ናቸው። በጉባኤው ላይ ንግግር ያደረጉት የግንባሩ ሊቀመንበር አቶ ኃይለማርያም ደሳለኝ ይህ የግንባራቸው ጉባኤ አገሪቱን በ2017 ዓ ምት በመጪዎቹ 10 ዓመታት ማለታቸው ነው መካከለኛ ገቢ ካላቸው አገሮች ተርታ ለማሰለፍ የተያያዘውን ራዕይ እውን ለማድረግ የሚያስችል የእቅድ አቅጣጫ ያጸድቃል ብለዋል። ነው። የኢህአዴግ ሊቀመንበር አቶ ኃይለማርያም ደሳለኝ ባቀረቡት ረዘም ያለ የመክፈቻ ንግግር ኢህአዴግ እስካሁን ድረስ ዘጠኝ ጉባኤዎች ማካሄዱንና በነኛ ጉባኤዎች የተገኙ ድሎችን አስታውሷል። በተለይ በ1993 ዓ ም የተካሄደው አራተኛው የድርጅቱ ጉባኤ በአቶ መለስ ዜናዊ በቂ ጥናትና ትግል ተመስርቶ የተሃድሶ አቅጣጫዎች በጥራት በማስቀመጥ ወደ አዲስ የታሪክ ምዕራፍ የተሸጋገረበት ታሪካዊ ጉባኤ ነበር ብለውታል። ካለፉት ጉባኤዎቻችን መካከል በ1993 ዓ ም የተካሄደው አራተኛው ድርጅታዊ ጉባኤያችን ኢህአዴግ በውስጡ የተደቀነበትን የመበስበስና የጥገኛ ዝግጠት አደጋና መገለጫዎች በጓድ መለስ በቂ ጥናትና ትግል ላይ ተመስርቶ የድርጅታችን የትግል መስመር በማጥራት የታድሱ አቅጣጫዎቻችንን በጥራት በማስቀመጥ ወደ አዲስ የታሪክ ምዕራፍ የተሸጋገረበት ታሪካዊ ጉባኤ ነበር። በ2005 ዓ.ም የተካሄደው ዘጠነኛው ጉባኤም ታላቁ መሪያችን አቶ መለስ ዜናዊ ባጣንበት ማግስት የተካሄደ ነበር ያሉት ኃይለማርያም ደሳለኝ ወቅቱ ለኢትዮጵያ ሕዝብ ሁለት ገጽታ የያዘበት እንደነበረም ያስታውሳሉ ወቅቱ በአንድ በኩል ታላቁ መሪያቸውን ያጡት የአገራችን ህዝቦች በጥልቅ ሐዘን ውስጥ ሆነው የተጀመረውን ልማትና ዲሞክራሲ በማስቀጠል የታላቁን መሪ ራዕይ እናሳካለን በማለት ቃል ኪዳናቸውን ያደሱበት፣ በሌላ በኩል የጽንፈኛና የጸረ ሰላም ኃይሎች አጋጣሚውን ተጠቅመው አገራችንን ለማተራመስ የቋመጡበት ወቅት እንደነበረ የምናስታውሰው ነው። የመጀመሪያው የእድገትና የለውጥ እቅድ ለመተግበር በተካሄደው ጥረት ኢትዮጵያን መካከለኛ ገቢ ካላቸው አገሮች ተርታ ለማሰለፍ የተያዘው ራዕይ የመሳካቱ ጉዳይ ከወዲሁ እውን እንደሚሆን መታየት ጀምረዋል ብለዋል አቶ ኃይለማርያም ደሳለኝ። ቢሆንም ግን በቀጣይ ልንፈታቸውና ልንማራቸው የሚገቡ ተግዳሮችና አሳሳቢ ድክመቶች ነበሩብን ይላለሁ። በቀጣይ ልንፈታቸውና ልንማራቸው የሚገቡ ተግዳሮቶችና አሳሳቢ ድክመቶችም ነበሩብን። የአመራር ሁኔታችንን ከማሻሻል አልፎ ስር ነቀል ለውጥ የመጣበት ደረጃ አልደረስንም። የኪራይ ሰብሳቢነት የፖለቲካ ኢኮኖሚ በተለይም በከተሞች የበላይነቱን እንደያዘ ይገኛል። የሕዝባችንን የተደራጀና የነቃ ሁለንተናዊ ተሳትፎ መሆን በሚገባው ደረጃ ገና አላደረስ ነው። ለጉባኤው በሚቀርበው ሪፖርት በእቅድ አፈጻጸማችን የነበሩ ጥንካሬዎችና ድክመቶች የቀረቡ ሲሆን ጉባኤው በጥልቀት ገምግሞ ጥንካሬዎችን አጎልብቶ ለማስቀጠልና ድክመቶቻችንን ለማረምና የህዳሴ ጉዟችን ሳይስተጓጉል ሊያስቀጥሉ የሚችሉ አቅጣጫዎችንና ውሳኔዎችን እንደሚያስቀምጥ ይደበጋል። አስረኛው የኢህአዴግ ጉባኤ አምስተኛው አገራዊ ምርጫ በተካሄደበትና የኢትዮጵያ ህዝብ ለኢህአዴግ ከፍተኛ ኃላፊነት በሰጠበት ማግስት እየተካሄደ መሆኑንም ሌላው ጉባኤው ታሪካዊ ያደርገዋል ብለዋል ሊቀመንበሩ። በወቅቱ መራጩ ህዝብ በሳል ውሳኔ ያስተላለፈበትም ነበር ብለዋል። መራጩ ህዝብ ሊመራውና ሊያገለግለው የሚችለውን ፓርቲ በባዶ የተስፋ ቃል ብቻ ሊሸነግለው ከሚፈልገው ፓርቲ የለየበት በሳል ውሳኔ ያስተላለፈበትም ነበር። ከሁሉም በላይ በሀገራችን መገንባት የተጀመረው የልማታዊና ዲሞክራሲያዊ ስርዓት አሸናፊ ሆኖ የወጣበት በመሆኑ የህዳሴ ጉዟችንን በአስተማማኝ ሁኔታ ለማስቀጠል ያስቻለ የህዝብ ውሳኔ ነበር። በሌላ በኩል ደግሞ የጥላቻና የቂም በቀል የዜሮ ድምር ፖለቲካ እየከሰመ ሄደው የተረጋጋ የመድበለ ፓርቲ ዴሞክራሲ ስርዓት እንዲገነባ ከሁለት ሺህ ሁለቱ ምርጫ ቀጥሎ ዳግም መሰረቱን ያጠናከረ በሳልና በአርቆ አስተዋይነት የተሰጠ የህዝብ ውሳኔ ነው። አቶ ኃይለማርያም ደሳለኝ አስረኛው የኢህአዴግ ድርጅታዊ ጉባኤ በጥልቀት ተወያይቶ የሚያጸድቀው የእቅድ አቅጣጫ እንደሚኖርም አበክረው ይናገራሉ። ይኸውም ኢትዮጵያ በ2017 ዓመተ ምህረት መካከለኛ ገቢ ካላቸው አገሮች ተርታ ለማሰለፍ የተያዘውን ራእይ እውን ለማድረግ የሚያስችል የእቅድ አቅጣጫ እንደሆነም ገልጸዋል። አስረኛው ድርጅታዊ ጉባኤያችን በጥልቀት ከሚመክርባቸውና ውሳኔ ከሚያስተላልፍባቸው አንኳር ጉዳዮች የመጀመሪያውን የእድገትና ትራንስፎርሜሽን እቅድ አፈጻጸም በዓለም አቀፍ ደረጃ የተቀመጡ የዘላቂ ልማት ግቦችና መሰል ጉዳዮችን እንደ መነሻ ወስዷል። የእቅድ አቅጣጫዎችና ግቦች አገራችንን በ2017 ዓ ም መካከለኛ ገቢ ካላቸው አገሮች ተርታ ለማሰለፍ የተያዘውን ራእይ እውን ለማድረግ በሚቀጥሉት አምስት ዓመታት ልናሳካቸው የሚገቡ የእድገትና ትራንስፎርሜሽን ግቦችን መሠረታዊ አቅጣጫዎችና የሚከናወኑ ዋና ዋና ተግባራትን አካቶ ይዟል። ጉባኤው የእቅዱ አቅጣጫዎችን በጥልቀት በመመልከት አዳብሮ እንደሚያጸድቀው እምነቴ የጸና ነው። በዚሁ አስረኛው የኢህአዴግ ጉባኤ የቻይና ኮሚኒስት ፓርቲ፣ የሱዳን ኮንግረስ ፓርቲ፣ የደቡብ ሱዳን፣ የሩዋንዳና የሌሎች አገሮች የፖለቲካ ድርጅት ተወካዮች ተገኝተው ንግግር አሰምተዋል። አስረኛው የኢህአዴግ ድርጅታዊ ጉባኤ ለሚቀጥሉት አራት ቀናት እንደሚቆይና የድርጅቱ የማዕከላዊ ኮሚቴ እንደሚመርጥም ይጠበቃል። ለአሜሪካ ድምፅ ግርማይ ገብሩ ከመቐለም። ወደ መጽሔቱ የትንታኔ ርዕሶች እንዘልቃለን። ማላዊ የሚገኙ የመንግስት ሆስፒታሎች ለታካሚዎቻቸው በቀን ሶስት ጊዜ ምግብ መመገብ አለባቸው ቢባልም በአሁኑ ጊዜ የሚያበሏቸው ግን በቀን አንድ ጊዜ ብቻ ነው። ለዚህም ምክንያቱ በአብዛኛው የአገሪቱ የጤና ዘርፍ የገንዘብ ችግር ስላለበት ነው ተብሏል። ይሁን እንጂ የህዝብ ጤና ጥበቃ ተሟጋቾች ይህ መሆኑ ለታካሚዎች ሕይወት አደገኛ ነው ነው የሚሉት። ላሜክ መሲና ከብላንታየር ቀጣዩን ዘገባ አስተላልፎ ቆንጅታየ ታቀርበዋለች። የመንግስት ሆስፒታሎቹ እዚያው ተኝተው ለሚታከሙ ታካሚዎች በቀን ሶስት ጊዜ ምግብ ይሰጡ ነበር፣ ቁርስ፣ ምሳ እና ራታቸውን። አሁን ያ ተቀይሮ በቀን አንድ ጊዜ ከቀትር በኋላ አስር ሰዓት ላይ ብቻ ነው የሚሰጧቸው፣ እስከ ነገ አስር ሰዓት በ24 ሰዓት አንዴ ማለት ነው። የሀገሪቱ የጤና ጥበቃ ሚኒስቴር ቃል አቀባይ ኤድሪያን ቺኩምቤ እንዲህ ሲሉ ያስረዳሉ። አንዳንድ ሆስፒታሎች እንደዚያ ማድረግ ጀምረዋል ያም አሁን ባለብን የገንዘብ እጥረት ምክንያት ነው። ያለውን ጥቂት ገንዘብ ለየትኛው ጉዳይ ቅድሚያ ሰጥተው እንደሚያወጡት ለማደላደል እስኪሞክሩ ለጊዜው የተወሰደ እርምጃ ነው። የአገር ውስጥ መገናኛ ብዙኃን እንደሚሉት ግን ለታካሚ በቀን አንድ ጊዜ ብቻ ምግብ የሚሰጡት ሁሉም ወረዳዎች ውስጥ ያሉ ሆስፒታሎች ናቸው ለማለት ይቻላል። የታካሚዎቹ ቤተሰቦችም ይሄ ጥሩ ስራ አይደለም እያሉ እያማረሩ ነው ሚሪያም ኢንዴላ ለምሳሌ ባለቤታቸው ደቡባዊ ማላዊ የሚገኘው ቺራዱ ዙሉ ሆስፒታል ተኝተው እየታከሙ ነው። ሆስፒታሉ ምግብ በቀን አንድ ጊዜ ብቻ እንደሚሰጥ ስንሰማ፣ እረ ስንቅ ላኩ ብለን ወደ አገር ቤት ወደ ቤተሰብና ዘመዶቻችን መልእክት ላክን። ነገር ግን ዘንድሮ መኸሩ ስላልተዋጣላቸው እነሱም በቂ የሚበላ የላቸውምና አላኩልንም ሲሉ ነው የተደመጡት። አንዳንድ ጊዜ ባለቤቴን ሊጠይቁ የሚመጡ ሰዎች ቋጠራ አድርገው የሚያመጡትን አበላዋለሁ። አንዳንዴ ደግሞ የሌላ ታካሚ ቤተሰብ እዚያው ሆስፒታሉ ማዕድ ቤት ምግብ ያበስላሉና የተራረፈ እናገኛለን ያሉት ሚሪያም፣ አንዳንዴም ባዶ ሆዱን ነው የሚተኛው ብለዋል። የጤና ጥበቃ ሚኒስቴር ቃል አቀባዮቹ ኩምቤ በበኩላቸው ነገሩ አሳሳቢ መሆኑ እርግጥ ነው፣ ነገር ግን የመንግሥት ሐኪም ቤት እኮ የግድ ምግብ ማቅረብ የለበትም ሲሉ ይመልሳሉ። እኛ ያለብን ዋናው ኃላፊነት የታመሙትን ማከም ነው። ለዚህ ነው ሁኔታዎች ደህና በነበሩበት ጊዜ የምግብ ማቅረቡን ሥራ ለውጭ የምግብ አገልግሎት ድርጅት በኮንትራት የምንሰጠው የእኛ ሥራ ስላልሆነ ነው። ሆኖም መንግሥታችን አጋሮች እርዳታ እንዲሰጡ ለማድረግ የተቻለውን ሁሉ እያደረገ ነው ሲሉም አክለዋል። ቃል አቀባዩ ጁሊያና ሉንጉዚ የማላዊ ምክር ቤት የጤና ኮሚቴ ሊቀመንበር ናቸው። በሆስፒታሉ ያለው የምግብ እጥረት የሚጠበቅ ነው ይላሉ። የጤና ዘርፉን በጀት ስናወጣ መመደብ የተቻለው ከሚያስፈልገው ገንዘብ ሀያ አምስት ከመቶን ብቻ ነው። ለየወረዳው የጤና ኃላፊዎች በጀቱ በተጨባጭ ሲከፋፈል ደግሞ የደረሳቸው ከሚያስፈልጋቸው ገንዘብ ከሀምሳ ከመቶ ያነሰ ነው። ስለዚህ በሆስፒታሎቹ ምግብ የለም ቢባል አይገርመኝም። ለጤና መብቶች መከበር የሚጓገቱት ማርታ ክዋቴን በበኩላቸው ሐኪሞች በደንብ ብሉ ይላሉ፣ እነሱ ደግሞ በራሽን ነው የሚሰጡት፣ እንዴት ይሆናል በማለት ያማርራሉ። ሰው የሚጠብቀው ለታካሚዎች ምግብ ማቅረብን ቅድሚያ ትኩረት ይሰጡታል ብሎ ነው። ምክንያቱም ብዙ ጊዜ ሆስፒታል ሲኬድ ዶክተሩ ይህን መድኃኒት ከምግብ በኋላ ውሰዱ ነው የሚለው። መድኃኒት በባዶ ሆድ መውሰድ አደገኛ ሊሆን ይችላል። የጨጓራ መቁሰል የመሳሰለውን ሊያመጣ ይችላል። ለበርካታ ዓመታት ከማላዊ ብሔራዊ በጀት አርባ ከመቶውን ሲሸፍኑ የነበሩት ለጋሾች የመንግስት ባለስልጣናት ገንዘብ ይመነትፋሉ ተብሎ ከተወነጀሉበት ቅሌት በኋላ እርዳታ በማቋረጣቸው መንግስቱ የስራ ማስኬጃ ገንዘብ እንደተቸገረ ነው። ተከታዩ የመጽሔር ርዕስ ወደ ጎረቤት ኬንያ ጉዳይ ይወስደናል። የኬንያ ፖሊስ በሽብር የጠረጠራቸውን ሰዎች ያለ ፍርድ ገድለዋል ሲሉ ሙስሊም የሰብአዊ መብት ተከራካሪ ድርጅቶች እየከሰሱ ነው። ፖሊስ ግድያውን እንዲያቆምና አግባብ ያላቸውን አሰራሮች እንዲከተል ድርጅቶቹ እየጠየቁ ነው። መሐመድ ዩሱፍ ከናይሮቢ የላከውን የዚህን ዘገባ ዝርዝር ሰለሞን አባተ ይዞ ቀርቧል። የ48 ዓመቱ አፌ አብዱላሂ ፖሊሶች ወደ ቤታቸው የመጡበትን ምሽት ያስታውሳሉ። የፖሊስ መኮንኖቹ ጎረቤቴን ሲያዋክቡት እያየሁ ነበር። ከተቀመጥኩበት መነሳት ግን አልቻልኩም። እናም ሰውየው ወደ እኔ እያመለከታቸው ያውላችሁ የምትፈልጉት ሰው አላቸው። ሁለቱ መኮንኖች መጡና ማንነቴን እንድነግራቸው ጠየቁኝ። መታወቂያዬንና ስልኬን ሰጠዋቸው። አይኖቼን ሸፍነው አስረው ሲያበቁ ቆማ የምትጠብቀን የነበረች መኪና ውስጥ ወረወሩኝ። አብዱላሂ በአንድ የእስልምና ትምህርት ቤት መምህር ናቸው። ፖሊስ ጣቢያው ውስጥ ለሁለት ቀናት ከታሰሩ በኋላ መኮንኖቹ መጥተው ወደ አንድ በአቅራቢያ ወደሚገኝ የጦር ሰፈር ወስደው የሥቃይ አድራጎት እንደፈጸሙባቸው ወይም ቶርቸር እንዳደረጓቸው ተናግረዋል። ሁለቱ የፖሊስ መኮንኖች ይደበድቡኝ ጀመር። አንዱ በከዘራ ነበር የሚመታኝ፣ ሌላው ይረግጤ ነበር። እየደማሁ ነበር። የአልሻባብ ሰዎች የት እንዳሉ እንድነግራቸው፣ የሰዎችን ማንነት እንዳጣራላቸው ይጠይቁኝ ነበር። ስለሚሏቸው ሰዎች የማውቀው አንዳች ነገር እንደሌለ፣ እኔ የቁርአን መምህር መሆኔን እነግራቸው ነበር። ሦስት ሳምንት ያለ ክስና ያለ ፍርድ ካሰሯቸው በኋላ እንደለቀቋቸው አብዱላሂ ይናገራሉ። አብረዋቸው ተይዘው ሌላ ክፍል ውስጥ እንደ እርሳቸው እያሰቃዩቸው የነበሩ ወንድማቸው ግን ደብዛቸው መጥፋታቸውንና የት እንዳሉ እንደማያውቁ ገልጸዋል። ዛሬ ረፋድ ላይ ከጁምዓ ሶላት በኋላ ከአብዱላሂ መንደር በመቶዎች ኪሎ ሜትሮች ርቀት ላይ በምትገኘው በዋና ከተማይቱ ናይሮቢ አንድ መስጅድ ደጃፍ ላይ ጥቂት ሙስሊሞች ሰብሰብ ብለው የብሶት ድምፅ ያሰማሉ በሽብር ተጠርጣሪዎችና ወንጀል ፈጽመዋል በተባሉ ኬንያውያን ወጣቶች ላይ የሚፈጸሙ ሕገ ወጥ ወይም ከፍርድ ውጪ እየተከናወኑ ያሉ ያሏቸው ግድያዎች፣ የሰዎችን ደብዛ ማጥፋት አድራጎቶችን ያወግዛሉ። የሰብአዊ መብቶች ረገጣው ያለልክ ተንሰራፍቷል ይላሉ የኬንያው የሙስሊም ሰብአዊ መብቶች ፎረም ሊቀመንበር አልአሚን ኪማቲ። ጃስት ኢን ትሪ ካውንቲስ ዊ ኸርድ ኦቨር 220 ፒፖል ደድ በሦስት አውራጃዎች ውስጥ ብቻ ቁጥሩ ከ220 በላይ የሆነ ሰው ተገድለዋል። ይህ እንግዲህ እንዲያው በግርድፎ የተነገረ ነው። ምክንያቱም በአንዲቱ ዋጅር አውራጃ ብቻ የጅምላ መቃብሮችን አግኝተናል። ስንት የወል መቃብሮች ናቸው አናውቅም። የኬንያ ሪፐብሊክ የሰዎችን ማንነት ለማወቅ የሚያስችል እንኳን የአባዲና አገልግሎት የላትም። የኬንያ የጸጥታ ኃይሎች ይህንን የሽብር ተጠርጣሪዎችን ትገድላላችሁ፣ ታጠፋላችሁ የሚባል ክስ በተከታታይ ሲያስተባብሉ ነው የሚሰሙት። ይሁን እንጂ በዛሬው የናይሮቢ ሰልፍ ላይ የተገኘው የሰብአዊ መብቶች ተሟጋቹ ፍራንሲስ ሳክዋ ፖሊስ የሚለውን አይቀበልም፣ አያምናቸውም። መግደላቸውን ያቁሙ እያለ ነው ዊ አስ ያንግ ፒፖ እኛ ወጣቶች ቀብር መውጣት ታክቶናል። እኛ ወጣቶች በየእስር ቤቱ ከመላሸቅ ይልቅ በሀገራችን ልማት ላይ ማተኮር ነው የምንፈልገው። የዋጅሩ አብዱላሂ የጠፉ ወንድማቸውን አሁንም እየፈለጉ ነው። ወንድማቸው ይኑሩ ይሙቱ አያውቁም። አድማጮች የምትከታተሉት በ19፣ በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ የሚተላለፈውን የአማርኛ ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። የዘገባዎቹና የትንታኔ ርዕሶች ነበር ያተከታተላችሁት። እዚህ ግድም ታዲያ በሙዚቃ ፋታ እናደርጋለን። ምርጫችንን ገምታል ገምታለሁ። ሙዚቃው እየሰማ ሲሆን አለችም የመረጠችው እኔ እናሷ የምንወደ አንድ ድምጻዊ ያለ መውደዱ ባይሆን ላግዛችሁ፣ ግርማ ተፈራ ነው። የአባቱን ዜማ ግሩም አድርጎ የተጫወተው ብዙ ጊዜ እናስተዋውቃለን። ጥሩ አድርጓ ተጫውቶታለን። ላለን ያንተ ምርጫ አባቱ፣ የእኔ ግን ይህኛው ይመስለኛል። አታረቀኝ። ለማንኛውም ይህም አለለካ ይ ስላይ ይሆን የአይነ ፍቅሩ ይዞዋቃል ይጠፋል ብለን ይህም አለለካ ግን ግሩም ዜማ ነው። በጣም ወደ ሁለተኛው አጋማሽ ይዘልቀናል። አድማጮች በ1922 እና 25 ሜትር ባንዶች የምትከታተሉት የአሜሪካ ድምጽ ራዲዮ ከዋሽንግተን ዲሲ የሚያስተላልፈው ስርጭታችንን ነው። አሁን ወደ ቀዳሚው ቅንብር ነው የምናልፈው፣ ወደ አዲስ አበባ ይወስድናል ኢትዮጵያ ወደሚቀጥለው ርዕስ ስናልፍ ኤስኤኬ በሚል ምህፃረ ቃል የሚታወቅ የስልጠና ተቋም በኢትዮጵያ ታዳጊ ወጣቶች ዘንድ አዲስ አመለካከት ለማስረጽ እየተመሰረተ ነው። መለስካቸዋማ የተቋሙን መስራችና ስራ አስኪያጅ አቶ አደራ አብደላን እንዲሁም የስልጠናውን ተካፋይ ወጣቶች አነጋግሮ ተከተከውን ዘግቧል። ሳክ በሚል ስያሜ የተቋቋመ ራስን የማመልፀግ ስልጠና የሚሰጥ የግል ተቋም ነው። ሳክ የሶስት እንግሊዝኛ ቃላት አህጽሮት የፈጠረው ቃል ነው። ኤስ ስኪል፣ ኤ አትቲዩድ፣ ኬ ኖሌጅ የሚሉትን ቃላት የመጀመሪያ ፊደላት በመያዝ የተሰየመ ነው። ወደ አማርኛ ስንመልሰው ኪል፣ ዝንባሌና እውቀት ብንለው ይሆናል። የተቋሙ ዋና ስራ አስኪያጅ አቶ አደራ አብደላ እንደገለጹልኝ የተቋሙ ዓላማ በአገሪቱ አዲስ እይታንና አስተሳሰብን ለማምጣት ነው። ሀገራችን ውስጥ የአመለካከት ችግርና ክፍተት አለ ብለን ነው ድርጅቱን ስናቋቁም የተነሳ ነው። ስለዚህ ሰዎች አመለካከታቸውን ሲቀይሩ ከሳጥን ውስጥ ወጥተው ማሰብ ይችላሉ። አዲስ እይታ፣ አዲስ አመለካከት ወይም ፓራዳይም ሽፍትን ያመጣሉ ብለን የተነሳ ነው። አቶ አድራ እንዳሉት ይህንን ስልጠና ከዛሬ አስር ዓመት በፊት የጀመሩት በመካከለኛና በከፍተኛ የአመራር ደረጃ ላይ የሚገኙ የተቋማት መሪዎች የተለያዩ ራስን የማበልጸጊያ ስልጠናዎች በመስጠት ነበረ የሰልጣኞቹ ተደጋጋሚ የት እጅግ እንዳበረታታቸውም ይናገራሉ። በተለይም ብዙ የተቋማት መሪዎች ቀደም ብለው ይህን አይነት ስልጠና ቢያገኝ ኖሮ ሕይወታቸው እንዴት የተሻለ ይሆን እንደነበረ ሲገልጹላቸው የራስ ማበልጸጊያውን ስልጠና ለህፃናትና ታዳጊ ወጣቶች በሚያመች መልኩ ቀርጸው ዘንድሮ ስልጠናውን በክረምቱ ወራት በሶስቱ ዙር ሰጥተዋል። በዚህ ክረምት ላይ ይህንኑ የራስን የማበልጸግ ስልጠና ለህጻናትና ለወጣቶች ከዘጠኝ ዓመት ጀምሮ ላሉ ህጻናትና ወጣቶች መስጠት ጀመርን። ዛሬ ለሶስተኛ ጊዜ ነው የምንሰጠው። ስለዚህ እስካሁን አንድ መቶ አራት ልጆችን በዚህ ስልጠና አካተናል። እነዚህ ህጻናትና ታዳጊ ወጣቶች ስለ ስልጠናው ያላቸውን አስተያየት እና ሌሎች ነገሮችም ጠየኳቸው። ስም ማን ይባላል? እየል እየሸዋስ ከየት ነው የመጣሁ የመጣሁት ከየረር ነው። የረር ጉርሙ ሰፈር ትምህርት ቤት ጀምራል። ትምህርት ትማራለህ? ት የምትማር የምማርበት ትምህርት ቤት ሲንጆሲፍ ይባላል። ከስቴዲየሙ አጠገብ ማለት ነው። ስንት ያክፍል? አሁን ወደ ስድስት ነኝ። ወደ ስድስት አለ። ስንት ዓመት ነው እድሜ? ወደ አሁን አስራ ሁለት እዚህ እንዴት ነው የመገባው? አባቴ በሬዲዮ እንትን ይህን ፕሮግራም ሰማ እና ግባን ነው ሞክረ ሲባል ገብቼ ሞከርኩት በጣም ስልጠናው በጣም አሪፍ አስደሳች አዝናኝ ነው እና ብዙ ነገር ተምረናል ምን ለምሳሌ ስለ ኮንፊደንስ ስለ ራስ መተማመን ኮንፊደንስ ማለት በራስ መተማመን ማለት ነው ከጥርጣሬ ወጥተን ሳንፈራ ግልጽ አድርገን መናገር ማለት ነው ሌላ እንትን ፖዚቲቭ ቲንኪንግ ፖዚቲቭ ቲንኪንግ ማለት ጥሩ ጥሩ በጎ በጎ ጎን ማሰብ ማለት ነው። መጥፎ ነገር ያጋጠመናል፣ ግን በጎ ካሰብን እንትን ኔጋቲቭ ቲንኪንጉ ይጠፋልናል። ስለ ራስን ማበልጽግ በተለይ ራስን ማበልጽግ ማለት ራስን ትልቅ ደረጃ ማድረስ ማለት ነው። ራስን ትልቅ ደረጃ ለምሳሌ አሁን እኔ አስትሮናት መሆን ፈልገው ሳድግ። ስምሽ ማነውሰ? የት ነው የምትማሪው? አፍሪካ ብሏል። እዚህ እንዴት ነው ለመግባት የቻልሽው? ሰብ ሳሃራ የሚባለው የስፖንሰር ድርጅት ነው የመጣው። አንቺም ብቻ ነው ሌሎችንም? አይ ብዙ ነው። ለምንድን ነው የመጣችሁት? አውቃችሁ ነበር? ስመቱ ምንድን ነው? ያወቅ ሶስት መጭ። ስለዚህ ትምህርት ቤት ምን ነበር የሰማሽው? የሰማሁትኝ ራስን የማበልጸግ ትምህርት እንደነበረ ምን ማለት እንደሆነ ተገንዘበሽዋል? ምን ማለት ነው ራስን ማበልጸግ ማለት? ራስን አሁን ካለንበት ደረጃ ላይ ወደፊት ከፍ ማድረግ እና የሆኑ አገኘሽው። በዚህ በስልጠናው ወቅት ምንድን ነው የተማርሽው? ከዚህ እስቲ ከድሮ ከሌለሽ ዛሬ አለኝ የምትይው ባህሪ ምንድን ነው? በፊት ከሌለኝ ባህሪ ማለት በጣም አንዳንድ ጊዜ ስናገር ፋራ ነበረ አሁን ግን ያው አልፈ አትፈሪ ምንም ምንም አልፈ ለምንም አትፈሪ በዚህ ስልጠና ራሃችንን በራሃችን የምንተማመንኮ ነው ስንናገር ምን ምክትልን መፍራት እንደሌለብን ተምረናል። ሌላስ? ሌላ ጊዜን እንዴት ባግባቡ እንደምንጠቀም ተምረናል። እንዴት ምንስቲ ተማርሽ? አሁን በፊት እንዴት ነበር የምታደርጊው? አሁን ከዚህ ከተማርሽ በኋላ እና ካወቅሽ በኋላ ጊዜሽ እንደምትጠቀሚ ትነግረኛለሽ። በፊት ስንማር ሳልማር በፊት ዝም ብዬ ነበረ። በቃ ባገኘው ሰዓት ሙሉ አጠናለው ሲለኝ ይጫወታል ምናምን ነገር። አሁን ግን ከዚህ ይህን ትምህርት ከወሰድን በኋላ በፕሮግራም እንደምመራው አስተምሬ ያለሁ። ስንተኛ ክፍልሽ አሁን? ወደ ስምንት። ስንት አመትሽ ነው? አስራ ሶስት እና ወደፊት ምን እንደምትሆኚ አንቺ? ወደፊት ነርስ። ለምንድን ነው ነርስ መሆን የፈለግሽው? ሰዎችን መርዳት እና ማከምት ደስ ስለሚለኝ። ማንስ? ለገሰ የት ነው የምትማረው? መተባበር። ስንት አመት ነው? 12። ስንተኛ ክፍል? ስድስት። ወደ ስድስት ወደ ስድስት አለፍከው። የምትወደው ትምህርት ምን ምንድን ነው? የምወደው ትምህርት እንዳለ ትምህርት ወዳቸዋል። ሁሉንም የምጠላው የለም። እዚህ ለምን የመጣው? እንዴት ነው የመጣው? እዚህ የመጣሁት ኢሳክ ስልጠና አላገኘ ነው የመጣሁበት ምክንያት። የሆነ ሳብሳራ አፍሪካ ፔልስ ትሬኒንግ ፔልስ የሚባል ድርጅት አለ። እሱ የሆነ ሰው የክረምት ትምህርት ስንማርዛ መተባበር በሱ አስመጣል። ከዛ በኋላ ሰኞ ጠዋት ከሰኞ እዚህ መጣንና ትምህርቱን ተከታተልን። ከዛ እስከ ዛሬ ድረስ ቆይተናል። እዚ ምን ምን የተማርከው ነገረኝ። ያው ከዚህ የተማርኩት ራሴን ማበልጸግ፣ ራሴን መቀበል፣ በራስ መተማመን። ያው ራስን መቀበል ስንል ፍጥረታችንን በበጎ ሁኔታ ምንም ሳናደርግ ራሳችንን በበጎ ሁኔታ መቀበል ማለት ነው። ሌላ ደግሞ በራስ እንድተማመን ያርጎኛል። ያው በራስ መተማመን ጥሩ ነገር እችላለሁ ብዬ እንዳስብ አድርጎኛል። ሌላ ደግሞ በጎ ነገሮችን አውንታዊ አመለካከቶችን በውሰቲቭ ቲንኪንግን የምንላቸውን እንዳውቅ አድርጎኛል። ሌላው ደግሞ የጊዜ አጠቃቀም ክህሎት እንዳውቅ አድርጎኛል። እሱ እሱ ታይም ማኔጅመንት ነው። ያለኝን ጊዜ በትምህርት ሊሆን ይችላል፣ የሚጮትበትን የማጠናበትን፣ የቤት ስሬን የምሰራበትን እንዳውቅ አድርጎኛል እና የጊዜ ሌባዎች የሚባሉትን ቴሌቪዥን፣ እነሱን አዘወትረን ጌም ሊሆን ይችላል እነሱን አዘወትረን መጠቀም እንደሌለብን ይጠቅማሉ፣ ግን ብዙ ከተጮትን አንጎላችን ወደዛ ሱስ ይገባል። ከገባ ደግሞ ያው ትምህርታችንን መከታተል አንችልም፣ አእምሯችን ወደዛ ሊያዘወትር ስለሚችል ያው እነሱ የጊዜ ሌቦች ስለሆኑ በጥቂቱ ማየትም ካለብን በጥቂቱ ማየት እንዳለብን። ሌላው ደግሞ ኃላፊነት መውሰድን ተምር ያለው ምን ማለት ነው? ያው ኃላፊነት መውሰድ ማለት ለምናደርገው ነገር ተጠያቂ መሆን ማለት ነው። ከዚህ በፊት የማታውቃቸው አዲስ ነገሮች ናቸው የተማርካቸው እዚህ? አዎ። ስለዚህ ወደዋል እንዴ? አ በጣም ነው ወደኩት። በትምህርት ጥሩ ውጤት ታመጣለህ በዚህ ምክንያት እና ስንተኛ ነበር የወጣኸው? ሁለት። በፊት አሁን አንደኛ ብቻ ነው የምትወጣው ማለት ነው? አዎ። ምን ለመሆን ትፈልጋለህ ታዲያ? ዶክተር። አዚዛ ሙስጣፋ እባላለሁ። ኦኬ። እንደመጣሽ የመጣሁት ከአሶሳ። የት ነው የምትማሪው? እዚያ አስሳ ሃይስኩል። ስንት አመትሽ ነው? አስራ ስድስት ስንት ያክፍልሽ? አስር እዚህ እንዴት ነበር የመጣሽ? ውስ ትነግርኛለሽ? የመጣሁት በሚዲያ ሰምተን ነበር የመጣ ነው። ከሳክ ትሬኒንግ ብዙ ነገር ተምሬያለሁ። ታባ ከተማ ብቻ ሳይሆን በየክልሉ ቢሰራበት ጥሩ ይመስለኛል። እዚህ መተሽ ተማርሻቸውን ስ ና የጠቀሙሽ ዋና ጠቅሞኛል የምትው ትምህርት ምንድን ነው? ከሳክ ትሬኒንግ የተማርኩት በጣም ብዙ ነገር ነው። በራስ እንድተማመን አድርጎኛል። ተስፋ እንዳልቆርጥ አድርጎኛል። ወድቆ መነሳት እንዳለ ተምራለሁ። መሰረቱ ከዚህ ነውና ሁሉም ቤተሰብ ልጆቻቸውን ቢያስተምሩ፣ ስልጠናውን ተማሪ ብቻ ሳይሆን መንግስት ሰራተኛን ቢያገኘው ጥሩ ይመስለኛል። አዚዛ ወደፊት የምሆነውን አሁን አውቀዋለሁ ነበር ያለችኝ። ሳክን የመሰለ የራስ ማወልጸጊያ ማዕከል ከፍቶ ሰዎችን ማሰልጠን ነው። ህጻናትና ታዳጊ ወጣቶቹ ያለሙት እንዲሳካላቸው ምኞታችን ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የጊዜ ሌቦችን መሸሽ፣ ወድቆ መነሳት፣ ወደፊት የሚሆኑትን ማወቅ ግሩም ሀሳቦች ናቸው። ታዳጊዎቹ ተስፋ ያፈነጥቃሉ። መለስካቸውንና እንግዶቹ እናመሰግናለን። አሁን ሳይንስና ህይወት ኢትዮጵያ ሁለት ከፍተኛ አቅም ያላቸው ቴሌስኮፖችን እንጦጦ የጠፈር ቅኝት ጣቢያ ላይ ተክላለች። የቴሌስኮፖቹ አጠቃላይ ዋጋም በዛሬ ምንዛሬ ከ600 ሚሊዮን ብር በላይ ነው ተብሏል። የዛሬ 10 ዓመት አካባቢ የተቋቋመ የኢትዮጵያ የህዋ ሳይንስ ማህበር መስራች ሊቀመንበር የነበሩትና አሁን የበላይ ጠባቂው እንዲሁም የእንጦጦ ጠፈር ቅኝት ተቋም የቦርድ ሊቀመንበር አቶ ተፈራው አልዋ ሰሞኑን የሚገኙት እዚህ አሜሪካ አሜሪካ ነው። ከዩናይት ስቴትስ የኤሮኖቲክስ የጠፈራ አስተዳደር ናሳ ባለስልጣናትና ከዋናው ዲሬክተር ቻርልስ ቦልድን ጋርም ተገናኝተው ተወያይተዋል። ስለ ኢትዮጵያው የጠፈር ትኩረትና እንቅስቃሴ ስለ ሰሞኑም የአሜሪካ ቆይታቸው አቶ ትፈራው አልዋ በተለይ ለአሜሪካ ድምፅ ትናንት መግለጫ ሰጥተው ነበር። ሰለሞን አባተ ነው ያወያያቸው። እንግሊዝን እንወሰድ። እንግሊዝ በ2012 ከዚህ መስክ ብቻ 80 ቢሊየን ፓውንድ ነው ያገኘው። በአንድ ዓመት 80 ቢሊየን ፓውንድ። በዚህ መስክ ውስጥ 70 ሺህ ሰራተኛ አለ። ራሱን ችሎ ልክ ግብርና፣ ኢንዱስትሪ፣ ንግድ እንደምንለው እኮ ይሄ መስክ ራሱ አሁን አንድ ክፍለ ኢኮኖሚ ነው እና የእውቀት ሀብት የሚባለው ኖሌጅ ኢኮኖሚ ከባድ የሆነ ሀብት ማመንጫ ነው። ድህነት ማሸነፊያ ነው እንጂ ድህነት አስፈራርቶት ፈርቶ ቆሞ የሚቀርበት አይደለም። ሌላም ምሳሌ ልነግሮ ይችላሉ። ለምሳሌ አሁን ድህነት ከተነሳ ቻይና በዚህ መስክ ላይ ስራ የጀመረው የእርስ በርስ ጦርነቱ በ1949 ዓ.ም ላይ አልቆ በፈረንጅ አቆጣጠር ሁለት አመት ጊዜ ውስጥ በ1952 ዓመተ ምህረት ላይ ነው ሻንግሀይ ቻይና ስፔስ አካዳሚ በሚል የዚህን ስራ የሚሰራ ትልቅ አካዳሚ ያቋቋሙ። በ1952 ዓመተ ምህረት ማለት ነው። ያኔ ቻይና ምን ነበረ? መናጤ ደሃኩ ነበር። በጣም በጣም ደሀ ሀገር ነበር። አሁን ያኔ ስለጀመሩና እያስተማሩ እያሰለጠኑ እየተመራመሩ ስለተጓዙ በአሁኑ ጊዜ በዓለም ላይ በጣም ከፍተኛ ተወዳዳሪ ናቸው። ለዛውም እኮ አሁንም ቢሆን ቻይና በጣም ትልቅ ኢኮኖሚ ነው እንጂ የበለጸገው ዓለምን ጠቅልሎ የተቀላቀለ የሚባል አይደለም። ስለዚህ በአጭሩ ለማለት የፈለግኩት ድህነት ማሸነፊያ እንጂ ድህነት ከመስራት የሚያግድ እንዳልሆነ ድህነቱ ባይሆን የሚያግደው የትኛውን ያመለካከቱ የአመለካከቱ ድህነት ነው ለማለት ነው። ይሄን ነው ልነግርህ የሚችለው። አቶ ተፈራ፣ ሌላ አንድ ማንሳት የምፈልገው ጥያቄ የእርሶ ቡድን በተለይ በእርሶ እየተመራ ወደዚህ ወደ አሜሪካ የመጣው የፕሬዚዳንት ባራክ ኦባማን የምስራቅ አፍሪካ ጉብኝት ተከትሎ ነው ኬንያና ኢትዮጵያ ያደረጉትን ማለት ነው። እና አሜሪካን በዛ አካባቢ ከዚህ ከልማቱ ወጣ ያለ ፍላጎት አላት፣ ትኩረት አላት። አንዱም የጸጥታና የጦር ጉዳይ ነው። እናንተ ከዚህ ከጦር ከጸጥታ ጉዳይ ጋር ተያይዞ የምትሰሩበት፣ የምትንቀሳቀሱበት መስክ አለ፣ ከናሳም ጋር የምትተባበሩበት አሁን እኛ እኔ ምስራውን ስራ በሚመለከት የምትጠይቀኝ ከሆነ በህዋው ሳይንስና ቴክኖሎጂ ላይ ምንሰራውን ነው ልክ ከኮሪያም ከቻይናም ይሁን ከህንድም ከራሽያም በዚህ መስክ ላይ ተባብረን ለመስራት የሚኖረንን ያህል ፍላጎት፣ ጠንካራ ፍላጎት ከአሜሪካ እና ናሳ ጋር የመስራት ፍላጎትም ጭምር ነው ያለን። ከዚህ ውጭ ኢትዮጵያ እና አሜሪካ የሚተባበርበት መስክ ምንድን ነው ከተባለ፣ ሰፋ ያሉ መስኮች እንዳሉ ግልጽ ነው። ምንድን ነው ጭምጭምታ የምትለው አልገባኝም። እሱን ደግሞ አሁን በቢሮ ኃላፊነት ላይ ያሉትም ብጠይቅ የበለጠ ጥሩ ነው ብዬ ገምታለሁ። የትብብሩ መስክ ግን በጸረ ሽብርተኝነቱም በመሳሰሉትም ትብብር መኖሩ ግልጽ ነው የሚመስለኝ እና አዲስ ነገር ሆኖብህ የምጠይቀው ነው መስሎ አልታየኝም ለማለት ነው። አቶ ተፈራ አንዱ ጥያቄ ከሌሎች ከነማን ጋር ትሰራላችሁ ከነማን ጋር ትተባበራላችሁ የሚል ነበረ። አዎ፣ አሁን ለመተባበር ሙከራው ልክ አሁን ከናሳ ጋርም እንደቀጠለው ከራሻዎች ጋር ለምሳሌ አሁን እንጦጦ ምርምር ማዕከላችን ውስጥ ሶስተኛ ዲግሪ ወይም ፒኤችዲ ተማሪዎቻችንን ከሚያስተምሩት ሰዎች መሀል የራሻ ፕሮፌሰሮች አሉ። ራሻም ጋር ማለት ነው፣ በራሻ ጋር ከዛም ሰፋ ያለ እንደዚሁ የትብብር ስምምነት ለማድረግ ዝግጅት እያደረግን ነው። ከኮሪያም እንደዚሁ መልካም ድጋፍ አግኝተናል። እነሱ ጋር እንደውም ጀማሪ የነበሩ በጣም ትልቅ የመስኩ ሳይንቲስትና መሀንዲስ ወደ እኛ እንዲመጡና እኛ ጋር እንዲሰሩልን ማድረግ እድልም አግኝተናል። ደቡብ ኮሪያ ደቡብ ኮሪያ ከአውሮፓ ህብረትም አውሮፓ ህብረት ራሱ የህዋ ኤጀንሲ ምርምር ተቋማትም አለው እንደ ህብረት። ከነዚህም ጋራ ለመስራት ፍላጎቱ አለን። አንዳንዴ እነሱ አሰልጣኞችም እየመጡ አግዘውን ይሄዳሉ። ከጃፓንም ከቻይናም ከህንድም ቢሆን እንደዚሁ ለማስፋት ጥረት እናደርጋለን። ከደቡብ አፍሪካም አሁን እኛ ብዙ ተማሪዎች የመስኩ ደቡብ አፍሪካ አሉ። ትልቁም ቴሌስኮፕ በዓለም ላይ ደቡብ አፍሪካ ላይ ለመትከን እንቅስቃሴ እንደነበር አስታወቅ የተተከላል 11 ሜትር ዲያሜትር ያለው ቴሌስኮፕ ተተክሎ ስራ ላይ ነው የሚገኘው። ትልቅ ቴሌስኮፕ ነው። በእርግጥ አሁን ባለው ሁኔታ ከዚህም የበለጡ ትላልቆች ሊገቡ ነው። አሁን ሀዋይ አሜሪካ ከዚህ በኋላ 30 ሜትር ዲያሜትር ያለው ለመትከል ዝግጅት እያደረገ ነው። አውሮፓም 40 ሜትር ያለው ለማረግ ዝግጅት ላይ ናቸው። ለማንኛውም ትብብሩ ከማንኛውም ሊተባብረን ፈቃደኛ ከሆነ ጋር ነው። መቼ ነው ሳተላይት ወደ ጠፈር ማምጠቅ የምታስቡት? ወደ የትኛው አካባቢ ነው ጠፈር ላይ ማምጠቅ? ከአሁኑ ወደ የትኛው አካባቢ ነው የሚባል ሳይሆን ምን አይነት ስራ ላይ የሚውል ነው ለሚለው ብመልስልህ ጥሩ ነው። እሺ መቼና ምን አይነት ስራ በእኛ ሀሳብ ከሆነ ሀሳብ ነው ወደ ተጨባጭ ዝርዝር እቅድ ገና መዛዋ መቀየር ይቀረዋል። በእኛ አስተሳሰብ በሚቀጥለው ሶስት እስከ አምስት አመት ባለው ጊዜ ውስጥ ኢትዮጵያ በአንዳንድ መስክ የራሷ ሳተላይቶች ኖሯት ራሷን ማገልገል የምትችል መሆን አለባት። ይህን መስራት የሚችል የሰው ሀይልም ያላት፣ ይህን መስራትም የሚችል ተቋምም ያላት ሀገር መሆን አለባት ነው የምንለው። ይቻላል ወይ ለሚለው ያለምንም ጥርጥር ይቻላል። ቅድም የምንለውን አሜሪካም ለየትም እየሄድን ሳይንቲስቶቹን የሚያስተምሩልንን መሀንዲሶቹንም የሚያሰለጥኑልንን ስጡን የምንለው ለዚህ ግባችን ነው። ይሄን የሚመስለው ለመሆኑ በሀገሪቱ የእድገትና የትራንስፎርሜሽን እቅድ ውስጥ ግምት ውስጥ ገብቷል? የእናንተ ስራ ትክክል። በአሁኑ ጊዜ ከዚህ በፊት እንደነበረው ሳይሆን ከዚህ በኋላ ይሄ መስክ የልማት መሳሪያ መስክ መሆኑን ግንዛቤው ስላለ በሀገራችን መንግስትም ይሄ ነገር በሁለተኛው የእድገትና የትራንስፎርሜሽን እቅድ ውስጥ ተገቢውን ቦታ ሊያገኝ እንደሚገባ ይመለከታል። ለመሆኑ ገንዘብ ኬት ነው የምታገኙት? ይህን ለመስራት በራሱ በኢትዮጵያ ሀብት ነው፣ በእርዳታ ገንዘብ አደለ፣ በፍጹም ከዚህ በፊት ማህበሩም የሰራቸውን ስራዎች ከራሱ ከሀገር ቤት ባለ ሀብት ነው። በተለይ መሀመድ አላሙዲ የዚህ ማህበር መስራችም አባል እና ለአስርም ዓመት የቦርድ አባል ነበረ እና ትልቁን ሀብት መሀመድ ነው ያመነጨው። እጅግ በጣም ትልቁን ሀብት። ከዛ ወዲህ ደግሞ አሁን ልዩ ልዩ ተቋማት፣ የግል ባንኮች፣ የመንግስት ልማት ድርጅቶች የመሳሰሉና ና ግለሰቦች የማህበሩ አባላትም የሆኑም ያልሆኑ ከፍተኛ ድጋፍ እያደረጉለት ነው እዚያ የደረሰው። ከዚህ በኋላ ግን የምናቅዳቸውን በእንዲህ በማህበርና በድጋፍ በልመና ሳይሆን እንደ ሀገርና እንደ መንግስት በጥብቅ የታቀደበትና የተበጀተ በጀት ኖሮት የሚሰራ ሲሆን ነው። ቅድም የሚለው ቢያንስ በሶስት ነገር አገሪቱ ራሷን መቻል ይኖርባታል። ከኪራይ መክፈልም መውጣት አለባት እና እንደውም ሲሆን ኪራይ ማስከፈልም አለባት የምንል ያለ ነው። ባጭር ጊዜ ይህን ያህል ገንዘብ እናገኛለን ብላችሁ ያስባችሁት ነገር አለ። ከዚህ ልማት ለምን አይገኝም? ሰው ከጭንቅላት ለማችሁት ያስባችሁት ጉድ ማሰብ ማ መቆም ያለውም ይህን ያህል ፍሬ እናገኛለን ከስፔስ ምርምራችን። መጀመሪያ ሰው ማስተማሩና ማሰልጠኑ ቀድሞ ነው እንጂ ሰዋችንን በደንብ ከያዝን ተቋማቱን ከፈጠር ብሩን መክፈል ብቻ አይደለም ማምጣትም በደንብ እንደሚቻል እናውቀዋለን። እየነገርኩ ሉክሰምበርግን ያህል ትንሽ ሀገር መቶ ሰማንያ ሶስት ቢሊየን ዶላር በአንድ አመት አገኘ እያልኩ። አቶ ተፈራ ለጊዜው ለማብራሪያው በድጋሚ አመሰግናለሁ። ይህም አመሰግናችኋለሁ። አሁን እሰጥ አገባ በዜጎች ነፃነት መብት ምንነት ይዞታና የመጪው ጊዜ ዕጣዎች ዙሪያ የተጀመረ ተከታይ ክርክር ነው። ዛሬ እሰጥ አገባ አሉላ አይደለም። ትክክል። ተከታታይ ዝግጅት ነው። ለምሽቱ ይዘህ የቀረብከው ተከራካሪዎቹ አቶ ተመስገን ዘውዴ በፓርላማው የቀድሞ የተቃዋሚ ተወካይ፣ አቶ ጸጋዬ አረፈ የኢህአዴግ ደጋፊ ናቸው። አንተ ደግሞ አዘጋጅና አቅራቢ ነህ። ቀጥሉ። አመሰግናለሁ። አቶ ተመስገን ዘውዴ፣ አቶ ጸጋይ አረፈ፣ የዜጎች ነጻነት በኢትዮጵያ የዛሬ ይዞታና መጪው ጊዜ በሚል የጀምር ነውን ተከታታይ ክርክር ከወቅታዊ ጉዳዮች ጋር አዛምደን እንመለከታለን። በተለይ በቅርቡ የተካሄዱ የኢህአዴግና በውስጡ የታቀፉት ፓርቲዎች በየበኩላቸው ስብሰባዎች አካሂደው ፊፋ የሚደረጉ ጉዳዮች እንደሚኖሩ ተስፋ እናደርጋለን። ኢህአዴግ ሀገሪቱን የሚያስተዳደርበትን ቀጣዩን የስልጣን ዘመን ለመመርመር የታለመ ይሆናል የሚል ግምት ነው ያሳደረው። ከነኝህም አንዱ ኃላፊነት ላይ ያሉ ሰዎች ሽግሽግም መካሄዱን በተወሰነ ደረጃ ይፋ የተደረጉ መረጃዎች አሉ። ምን አይነት አዲስ አቅጣጫ የዜጎችን ነጻነት፣ ዴሞክራሲያዊ መብትን በማስጠበቅ ምን አይነት ፋይዳ ይኖረዋል ከሚለው እንነሳ። አቶ ጸጋይ ርሶ ላስቀድም። መልካም እንግዲህ በመግቢያህ ላይ እንደዘረዘርከው በአሁኑ ሰዓት ኢህአዲግን የመሰረቱት የትግል አጋሮች በተናጠል ያደረጓቸውን ስብሰባዎች ጨርሰው አሁን ደግሞ በጋራ ወደሚካሄደው የኢህአዴግ ጉባኤ አምርተዋል እና እንደ ጠቀስከው እንግዲህ የአመራርም የሚመለከቱበት ሁኔታ ይኖራል በእርግጥ በይፋ በተገለጸበት ሰአት የምናውቀው ነገር ነው የሚሆነው ማለት ነው ለውጦቹም ካሉ ነገር ግን በአብዛኛው መልኩ እንድታየው ለውጦቹ በጣም ሰፊ አይደሉም ምናልባት ቦታው ላይ ባሉ ሰዎች ካለ እምነት ጋር ሊያያዝ ይችላል ግን አንድ ጠቅሽ ላልፍ የምፈልገው ነገር እስካሁን ድረስ በመላ ኢትዮጵያ ደረጃ ሁኔታውን ስንመለከተው ይሄ ምርጫ ተጠናቀዋል። በምርጫ ውጤት ሙሉ በሙሉ ደስተኛ ያልሆኑ ብዙ ክፍሎች አሉ። ነገር ግን አጋጣሚ ሁኖ ባለፈውም በውይይታችን እንዳየነው ከሆነ እንደውም ምናልባት አልደረስንበትም እንጂ ስቤ ከነበረው ነገር አንዱ ምንድን ነው ኢህአዴግ ከአጋር ድርጅቶቹ ጋራ አንድ መቶ ፐርሰንት ያህል መቀመጫ ወሰደ ብለን ባልንበት ሰዓት እኔ ያልሰማሁት አንድ ነገር ምንድን ነው አቶ ተመስገን እዚህ ላይ አስተያየታቸውን ሊሰጡበት የሚችሉ ይሆናል ግን ምርጫውን በተመለከተ ምርጫው በዚህ መልኩ ተጨበርብረዋል ወይም ደግሞ ምርጫው በዚህ መልኩ ለእከሌ ወይም ለዚህ ድርጅት የተሰጡ ድምጾች ወደ ኢህአዴግ ተወስደዋል በግድ ወይም በኃይል እንደዚህ የሚሉ ነገሮች ብዙ አልተሰሙም እና ይሄ እንግዲህ የሚያመለክተው ያው ኢህአዴግ ጠንካራ ባለ መልኩ ምርጫው ላይ ተሳትፏል ባለውም አንዳንድ አድቫንቴጅ ተጠቅሞም ሊሆን ይችላል። ያው ድርጅቱ ጠንካራ ነው። ይሄ ሁሉ እንግዲህ የሚያመለክተው አንተ ወደ ጠየቀው ጥያቄ ለመመለስ በአብዛኛው መልኩ ህዝቡ በኢህአዴግ አመራር ላይ ያለውን አመኔታ እንደ ሰጠ ያሳያል። ግን አብዛኛው ጊዜ ሲነገር የምንሰማው ነገር ምናአለ አንዳንድ የተበላሹ አሰራሮች አሉ። በተለይ ቢሮክራሲው በጣም በጣም በጣም በህዝቡ ዘንድ ምሬትን እያስነሳ ነው የሚሉ አስተሳሰቦች አሉ ስለዚህ ኢህአዴግ በጣም በቀደምትነት መዋጋት ያለበት ያለበትና እንደዚህ አይነት በህዝብ ዘንድ በአሁኑ ሰዓት መቶ ፐርሰንት መቀመጫን ተሰጥቶት አገር እንዲያስተዳደር ይህንን ኃላፊነት በተረከበበት ሰዓት የህዝቡንም የልብ ትርታ ህዝቡ እንግዲህ ሲመርጠው ሁሉንም ነገር አገናዝቦ አይ ግድ የለም እነሱ ይሻላሉ፣ ግን ከዛ በኋላ ደግሞ መስተካከል ያለባቸው ነገሮች አብረን እናሻሽላለን ብሎ አስበው ከሆነ ያደረገው ይህንንም የህዝብ አስተያየት በተለይ አሰራርን በተመለከተ በደንብ አብጠርጥረው ቀና የሆነ አሰራር ሊፈጠር የሚችልበትን መንገድ ይዘይዳሉ የሚል እምነት አለን። መልካም አቶ ተመስገን። አቶ ጸጋዬ ቀደም ብሎ ብዙ ወደ አከራከራችሁ ነጥብ የሚወስድም አንስተዋል። ምርጫው ህዝቡ ለኢህአዴግ የሰጠውን አመኔታ አመላክቷል ነው ያሉት። እርስዎ በተለየ እንደተመለከቱት ባለፈው ክርክር አስተውለናል። ኢህአዴግና በስሩ ያቀፋቸው ፓርቲዎች በተናጥልም ሆነ በጋራ የሚያካሂዷቸው እነኚህ ጉባኤዎች ምን አይነት አዎንታዊ አንድምታ ይኖራቸዋል? ቀደም ብለን ከተነሳንበት የዜጎች ነጻነት ሌሎች ዲሞክራሲያዊ መብቶችን በኢትዮጵያ መጠበቅ አንጻር የእርሱ አስተያየት ምንድን ነው? ህዝቡ ለኢህአዴግ አመኔታውን በምርጫው ሰጥቷል የሚለው እኔ መስማማበት አነጋገር አይደለም። ህዝቡ አማራጭ ሳይኖረው ነው ምርጫውን ያካሄደው። አማራጭ እንዳይኖረው ቀድመው የሚሰሩ ስራዎችን ኢህአዴግ ሰርቷል። ይሄ ለኢትዮጵያ ህዝብ ግልጽ ነው። መቶ በመቶ ግልጽ ነው ሚዲያውም መቶ በመቶ ተቆጣጥሮ ሀያ አራት ሰአት በህዝብ ታክስ ብር የተቋቋመ ሚዲያ ሀያ አራት ሰአት ራሱን የሚገነባበት እና ከቀበሌ ደረጃ ጀምሮ ህዝቡን አንድ ለአምስት ያደራጀበት እና አሉ የሚባሉ ጥቂት ለኢትዮጵያ ህዝብ ሰላም እና ዴሞክራሲ የቆሙ የሰላም ታጋዮች ፓርቲዎችን ወደ ህዝቡ እንዳይደርሱ አድርጎ ብቻውን ውድድር የሌለበት ምርጫ ውድድር ሳይኖር አንድ መቶ አሽ ፐርሰንት አሸንፍ ያለው ማለት አይቻልም። አጋር ድርጅቶች ቢኖሩም መቶ በመቶ የእኩልነትን መሰረት ያደረገ ፓርትነርሺፕ አይደለም። ይህንን መቶ በመቶ የሚቆጣጠረው የግንኙነቱን የሚቆጣጠረው እና የበላይነት ያለው ህዋት የሚባለው ድርጅት ነው። ሌሎቹ በዚህ ውስጥ እንደ አጋር ቢቆጠሩም ይህንን የሚመራው ማን እንደሆነ እኛ በትክክል እናውቃለን። ስለዚህ ውድድር የሌለበት የህዝብ ታማኝ ናቸው ብሎ የሚያስባቸው ተቃዋሚ ፓርቲዎች ወደ ህዝቡ ወርደው ፕሮግራማቸውን ሊያሰሙ ባልቻሉበት መንገድ መቶ በመቶ አሸንፍ ያለው የሚባለው ነገር ውሃ የሚቋጥር አይደለም። በእኛ በኩል በዛ መልኩ ነው የምናየው። አሁን ከሚደረገውም ስብሰባ ብዙ ነገር የምንጠብቀው አይደለም። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ወደዚህ ስልጣን በሚመጡበት ጊዜ ብዙ ነገር ጠብቀን ነበረ። ነገሮች ምናልባት የማልቲ ፓርቲ ዴሞክራሲ ሲስተም ይቋቋማል፣ የመናገር ነጻነታችን፣ የመደራጀት ነጻነታችን ይከበራል ብለን ነበረ። እውነታውን ያገኘነው ግን እንደውም ካለፈው በባሰብ ሁኔታ የፖለቲካ ምህዳሩ እየጠበበ እየጠበበ ነው የመጣው። ስለዚህ አሁን ቢሆን ህዋት ቲፒኤልኤፍ የራሱን አቅም የሚያደራጅበት ከምርጫ በኋላ ያለ ዘመን ነው የሚሆነው እንጂ በሰላም በዴሞክራሲ በእኩልነት የ ተቃዋሚ ፓርቲዎች በነጻነት የሚንቀሳቀሱበት ምህዳር ይከፈታል የሚል ብዙ ተስፋ የለንም። ቀደም ብሎ ወደ ተመለከታችሁት አንድ ጭብጥ ቀጣይ ሀሳብ እንመለስ። ይሄ ክርክር በአመዛኙ የሚያጠነጥነው የዜጎችን ነጻነት በኢትዮጵያ የዛሬ ይዞታና መጪው ጊዜ በሚል ነው እና በየበኩላችሁ ትርጓሜውን ተመልክታችኋል። አንድ ሰው በሰውነቱ ሊኖረው የሚገባ መብት ዓለም አቀፍ ድንጋጌዎችን ሁሉ አካታችሁ ተመልክታችኋል። ከዛ አንጻር አቶ ጸጋዬ ወደ እርስዎ ነው የምመለሰው አሁን ባለው ተጨባጭ ሁኔታ የህዝብ ቅሬታ ያለባቸውን ሁኔታዎች ከማስተካከል አንጻር የትኞቹ በእርግጥ ሊቀረፉ ይችላሉ የህዝብ ጥያቄው ትኞቹ ሊሟሉ ይችላሉ ብለው ተስፋ ያደርጋሉ ከሆነስ ምን አይነት መንገዶች ናቸው ከዚያ ሊያደርሱ የሚችሉት በእርስዎ እይታ መንደርደሪያውም ላይ እንዳሳየሁት ነገሮች ያለ አስፈላጊ ጊዜ ይወስዳሉ ብዙ ነገሮች ማነቋ አላቸው የሚሉት መንግስት ህዝብ መሀል ነው የሚኖረው እና የህዝብን የልብ ትርታ መዳመጥ ከስራዎቹ ቀንደኛ አድርጎ መውሰድ ያለበት ነው እና ያው ይከታተሉታል። ሁሉንም ነገር መስተካከል ያለባቸው ነገሮች በሚል ዳሰሳ አድርጌ ለመጨመር የምፈልገው ነገር ቢኖር ምንድን ነው፣ እንግዲህ አንድ ልብ ማለት ያለብን ነገር አለ። የኢትዮጵያ መንግስት በአሁኑ ሰዓት ካለው የኢትዮጵያ መልክአ ምድር አቀማመጥ አንጻር ሲታይ ካለው የፖለቲካ ጂኦግራፊ አንጻር አገራችን የተቀመጠችበት የአፍሪካ ቀንድ ከመካከለኛው ምስራቅ ጋር ካለው ቅርበት እና ቁርኝት አንጻር ሲታይ ማለት ነው፣ በእውነት በአሁኑ ሰዓት እንደ ኢትዮጵያ መንግስት አይነት ጠንካራ የጸጥታና የሰላም ለማስከበር የመቻል አቅም ያለው መንግስት መኖሩ በአሁኑ ሰዓት በእውነት በጣም የሚያስመካ ነገር ነው። ይህንን ምንጊዜም ቢሆን የፖለቲካ አመለካከታችን የፈለገው አይነት ነገር ቢሆንም ኢትዮጵያ በአሁኑ ሰዓት በእውነት እኛ የምንቀናበት አካባቢ አይደለም ያለ ነው ማለት ወይም ጎረቤቶቻችን ማናቸውንም እንኳን ብንመለከት የምንቀናባቸው የሉም። ወደ ኤርትራ ብንመለከት ያለውን ሁኔታ እናውቀዋለን። ወደ ሱዳንም፣ ደቡብ ሱዳንም፣ ወደ ሶማሊያም፣ ኬንያም ውስጥ ያለ አንዳንድ የሽብር ችግሮች የመንም ባህሩን ሸገር ስንል ማለት ነው እና መቃወምም ቢሆን የሚቻለው ቅሬታ እንዳለም ቢሆን ማሳየት የሚቻለው መንግስት ጥሩ አልሰራ ማለትም ቢሆን የሚቻለው ያቺ ሀገር ጤነኛ ሁናና ህዝቡ ሳይበተን አንድ ላይ ሆኖ መቆየት እስከቻለ ድረስ ጎረቤቶቻችን እየተተራመሱ ነው ስለዚህ በኢትዮጵያ የሚደረገው የዲሞክራሲ አፈና ምክንያታዊ ነው ለማለት የፈለገ ይመስለኛል። አጋይ አይደለም፣ ነጻነታችን እንዲጠበቅ ነው። ጎረቤቶቻችን ያላቸው ችግር እንዳለ ሆኖ የኢትዮጵያ መንግስት አሁን እኮ በሶማሌ ውስጥ በሚደረገው፣ ሌሎች ጎረቤት ሀገሮች ውስጥ በሚደረገው ሰላም ለማምጣት የሚያደርገውን እንቅስቃሴ እኛም ሰላም እንዲሆን እንፈልጋለን። ይሄ የሚደረገው ግን ሀገራችን ውስጥ የህዝብን ነጻነት በማፈን አይደለም። መልካም እኛ እያልን ያለ ነው፣ የዲሞክራሲ ስርአቱ እየታፈነ ነው። ክርክሩ ጦፍ ብሎ ቀጠለ እንጂ አልተቋጨም። በመጪው ሳምንት ሁለቱን እንግዶችን አቶ ጸጋ ያረፈና አቶ ተመስገን ዘውዴን ጠብቋቸው። ለጊዜያቸው አመሰግናለሁ። አድማጮች፣ አሁን የፕሮግራም ማሳሰቢያ። በመጀመሪያ ነገ ቅዳሜ በመቀሌ የተጀመረውን የኢህአዴግ አስረኛ ጉባኤ ከቀድሞ የህወሀት መስራቾች አንዱና አሁን የተቃዋሚው መድረክ አመራር አባል አቶ ገብሩ አስራት ይህንኑ አስመልክቶ የሰጡት አስተያየት ነው የሚቀርበው። እሁድ ነው፣ እሁድ መጽሔት ነው። አዲሶ የራዲዮ መጽሔት በርካታ ዝግጅቶች አዘጋጅቷል። አንተ እንደምታቀው ልክ ነው። በርከት ያሉ ዝግጅቶች ናቸው ያሉን። ያዝናናሉ፣ ሙዚቃዎች አሉ፣ ባለሙያዎች አሉ፣ የኪነ ጥበብ ሰዎች አሉ። ትክክል። በርከት ያሉ ዝግጅቶች ናቸው ያሉት። አንዱም ብቻ ፍንጭ ንስት ቲያትር በኢትዮጵያ ከውይይታችን አንዱ ሰፋ ያለ ልምድ ያላቸው በሙያው ያሉ ሰዎች የሚወያዩበት ይሆናል። ተወዳጅ ተዋናዮች ቀደም ብለን እንዳልነው እንግዲህ እሁድና ቅዳሜ ከራዲዮ መጽሔትና ከነገ ዝግጅታችን ጋር ይሁን ቀጠሯችሁ። አዲሱ ሰዓታችን ሊያልቅ ነው። ብዙ ነገር ለማድረግ የሚፈቅድ አይመስልም። ከመዝጊያ በቀር ለማጠቃለያ ዜና ሰዓት ይኖረን ይሆን? የለም፣ ማጠቃለያ ዜና እንግዲያው በዚሁ ወደ መዝጊያው እናምራ። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በየቀኑ ከም ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድሳ ፕሮግራም እዚህ ላይ አበቃ። አስተናገድናችሁ አሉላ ከበደና አዲሱ አበበ፣ አቀናባሪዋ ጽዮን ግርማ፣ የስርጭት መሐንዲሳችን ደግሞ ቮይቴክ ዞርኛክ ነው። ሌላዋ ባልደረባችን ዋና አዘጋጅ ዝታበላቸው ከሌሎች ቀሪ ባልደረቦቻችን ጋር እንሰናበታለን። ነገ ቅዳሜ፣ ቀደም ብለን ጠቁመናል፣ ልዩ ዝግጅታችን የመቀሌውን አስረኛውን የኢህአዴግ ጉባኤ ይመለከታል። እሁድ ራዲዮ መጽሔት ነው። አድማጮች ቀጠሯችሁ ከአሜሪካ ድምፅ ራዲዮ የአማርኛው ክፍል ጋር ይሁን። በእኛ በኩል አበቃን። የትግርኛው ስርጭት ይቀጥላል። አሁን ሰላም ተናደሩ The voice of a man. عكاب اربعه تغصب اربعه فرقان وهيك عكاب عصر تغصب عصر فرقا